the voice of America. ሰማያዊ ፓርቲ ሰሞኑን ሞያሌ ውስጥ የንጹሐን ዜጎችን ሕይወት አጠፉ ያላቸው የመከላከያ ሰራዊት አባላት በግልጽ ችሎት ፊት ለፍርድ እንዲቀርቡ ጠይቋል። ኦሮሚያ ክልል ውስጥ እየተካሄደ ነው ያለውን እስራትም ተገቢ አይደለም ብለዋል። ሕጋዊ ትጥቅም ከሕዝብ እንዳይነጠቅ ፓርቲው አሳስቧል። ሙያሌ ላይ በተፈጸመው ግድያ ተጠያቂ ይሆናሉ የተባሉ አምስት የመከላከያ ሰራዊት አባላት ትጥቃቸውን እንዲፈቱ መደረጉንና ወደ ፍርድም እንደሚቀርቡ የአስቸኳይ ጊዜ አዋጅ አስፈጻሚ ኮማንድ ፖስት ተጠሪ ሌተና ጄኔራል ሐሰን ኢብራሂም ማስታወቃቸው ተዘግበዋል። ዝርዝሩን መለስካቸው አምሃ ይዟል። ቀጥሎ ይሰማል። ዛሬ ረፋዱ ላይ ሰማያዊ ፓርቲ በጽህፈት ቤቱ በጠራው ጋዜጣዊ መግለጫ ያሰራጨው ጽሑፍ ርዕስ በአስቸኳይ ጊዜዎች ስም በሀገርና በሕዝብ ላይ የሚደርሰው በደል ይቁም የሚል ነው። አዋጁ የጸደቀበትን አካሄድ ፓርቲው እንደሚጠራጠርም በዚሁ ጽሑፍ በግልጽ ተመልክቷል። አዋጁ አሁን በአገሪቱ ለተፈጠረው ችግርም ምንም አይነት መፍትሄ አይሰጥም ሲል ፓርቲው ይሞግታል። አዋጁ በሥራ ላይ ከዋለ በኋላም ከአፈጻጸሙ ጋር ተያይዞ አያሌ ችግሮች እንደተከሰቱ ይዘረዝራል። በተለይም በደቡብ ኦሮሚያ በሞያሌ ከተማ ከጥቂት ቀናት በፊት የተፈጸመውን ግድያ አስመልክቶ መግለጫው ይህን ብሏል። ከሶስት ቀናት በፊት የአገሪቱ የመከላከያ ሰራዊት በአስቸኳይ ጊዜ አዋጁ ሽፋን በኦሮሚያ ክልል በቦሮና ዞን በሞያሌ ከተማ ያጠፉት የንጹሃን ዜጎች ሕይወት በይቅርታ የሚታለፍ ብቻ ሳይሆን ይህ ኢሰብዓዊ የሆነ የግድያ ወንጀል እንዲፈጸም ያዘዙና ታዘው ግድያውን የፈጸሙ የሰራዊቱ አባላትና አዛዦች ለሕዝብ በግልጽ በሆነ መንገድ በፍርድ ጥያቄ እንዲሆኑ አጥብቀን እንጠይቃለን። ጽሑፉን በንባብ ያሰሙት የፓርቲው የሕዝብ ግንኙነት ኃላፊ አቶ አበበ አካሉ ናቸው። በሰማያዊ ፓርቲ አመለካከት በሀገሪቱ ውስጥ በአሁኑ ጊዜ የተለያዩ ችግሮች የሚከሰቱት በመንግሥት ስህተት ነው። የሕዝብ ጥያቄዎች ስላልተመለሱ ነው። የሕዝብ ጥያቄ እስካልተመለሰ የሕዝብ ተቃውሞ እንደማይበርድ፣ አዋጁም ይህን ሊገድበው እንደማይችል ይከራከራል። ከዚህ ጋር ተያይዞ መንግሥት የሚወስዳቸውን እርምጃዎችም በጽኑ እንደሚቃወም ይገልጻል። አቶ አበባ ካሉ የገዢው ፓርቲ ለህዝብ ጥያቄ ተገቢውን መልስ እስካልሰጠና እገዛበታለው እያለ ነጋጠባ ለሚተሰኩርለት ህገ መንግስት እስካልተገዛ ድረስ ዜጎች አደባባይ በመውጣት በሰላማዊ መንገድ ጥያቄያቸውን ከማቅረብ እንደማይቆጠቡ ከአዋጁ መጽደቅ ማግስት ጀምሮ በተግባር እያሳየ ነው። ይህንንም ተከትሎ የሰብአዊ መብት ተሟጋች እና ጦማሪ ስዩም ተሾመ እንዲሁም በተለያዩ የኦሮሚያ ክልሎች በሚገኙ የተዋረድ መዋቅሮች ላይ ህዝብን የሚያገለግሉ ከፍተኛ የሥራ ኃላፊዎች ላይ የተወሰደ ያለው የስርዓት እርምጃ ፍጹም አግባብነት የሌለው መሆኑን ሰማያዊ ፓርቲ በአጽናት ይገልጻል። በኦሮሚያ ታስረዋል ስለተባሉት የመንግስት ባለሥልጣናት ፓርቲው መረጃ ካለው ምሳሌዎች እንዲሰጥ ጋዜጠኞች ጥያቄ አቅርበዋል። የፓርቲው ምክትል ሊቀመንበር አቶ ጌታነ ባልቻ ለዚህ ጥያቄ ምላሽ ሰጥተዋል። የነቀምት የደንዶሎ ከንቲባዎች ታስረዋል። ስዩም ተሾመ አንዱ ጦማሪ ነው። ይህንን ያየ ነው፣ ፌስቡክ ላይ ይህን ያልቀበለውም ብሎ ነበር። ከዛ ምን አለ መቀበሉ የሚገልጽ ነገሮችን ነበር። እንዳንዱ የሰብአዊና ዲሞክራሲያዊ መብትን ይገድባል ብለን ነበር። ገደበ አሰረውእሱን ሌሎች እንደዚሁ አሰረ። እንደዚሁ በአደባባይ ላይ የማይታወቁ ሰዎች ነው እንጂ የታሰሩት ብዙ ሰዎች ከዚህ ጋር በተያዘ እየታሰሩ ግን ነው። አቶ አበባካሉ በበኩላቸው ደግሞ ግድያዎችም ሆኑ እስራቶቹ የሚከናወኑት ህዝብን አስፈራርቶ ተቃውሞውን ለማፈን እንደሆነ የፓርቲው እምነት ነው ይላሉ። አክለውም በሞያሌ ከተማ የተካሄደው ግድያም በተሳሳተ መረጃ ላይ የተመሠረተ እርምጃ ነው የሚለውን ፓርቲያቸው እንደማይቀበለው ይገልጻሉ። አስፈራርቶ ለማንበርከክ ሆን ተብሎ የሚደረግ ድርጊት ነው ነው። ህዝብን በጠመንጃ ማንበርከት ይህ አሁን ተሳቀን ነው ምንገባው ልጆቻችንን ትምህርቴ ተሳቀን ነው ምንልቀው ዛሬ ማለዳ ላይ ሰባት ሰዎች ቡሌ ሆራና እንትን መካከል ካቱ ላይ የምትባል ቦታ ላይ ሰባት ሰዎች ታስረዋል። አንዱ አዛውንት ናቸው፣ ስድስት ወጣቶች ናቸው። ቡሌ ሆራ ፖሊስ ጣቢያ ነው ያሉት። ዞን ፖሊስ ኮማንደር ኮማንደር ነገራ ኡፌራ የሚባል እስር ቤት ነው ያለው። ህዝቡን ከምትገሉ እኔን ገላችሁን ከዛ በኋላ መምታት ትችላለች ስላለ ብቻ ይሄ ኮማንደር ታስሯል። ስለዚህ ለህዝብ እንደዚህ የሚቆርቆሩ ሰዎችን በማሰር ከሆነ ምን አይነት መንግስት ነው የሚመራን የሚለው ነገር በጣም አጠያቂ ነው የሚሆነው። ስለዚህ እኛ ስህተቱን በይቅርታ ብቻ መታለፍ የለበትም። ሰሞኑን በቡሌ ሆራ በተፈጸመው ድርጊት ተጠያቂ ይሆናሉ የተባሉት እነማን እንደሆኑ ግን የኮማንድ ፖስቱ ጽህፈት ቤት ድርጊቱን በተመለከተ ያወጣውን መግለጫ ያብራሩት ሊውተናንት ጄኔራል ሐሰን ኢብራሂም የሚከተለውን ብለው ነበረ። ከዚህ አኳያ በወቅቱ በዚህ ጉዳይ ላይ የተሳተፉ ከአምስት ያልበለጡ የሰራዊቱ አዛዥን ጨምሮ የመጀመሪያው እርምጃ ተወስዷል። የመጀመሪያው መወሰድ ያለበት እርምጃ ትጥቃቸውን በማራገፍ በቁጥጥር ስር የመዋል ነው። ከዚህ አኳያ የብርበራ ስራውም ተጀምሯል። በሰራዊታችን እንደዚህ አይነት ጥፋቶች ወይም ስህተቶች በሚገኙበት ጊዜ ዲሲፕሊን የሚሆን ወታደራዊ ነክ የሆነ ወንጀሎች ሁኔታው የሚጣራበት ስርዓት አለ። ከማጣራትና ከመንበራ በኋላም ወደ ፍርድ ቀርቦ በወታደራዊ ፍርድ ቤት የሚታይበትም እና ፍርድ የሚያገኝበት ሁኔታም አለ። የሚጣራና እርምጃ የሚወሰድ ይሆናል። ሰማያዊ ፓርቲ በዚህ መግለጫው ላይ እንዳስታወቀው ከህዝብ ጋር ለዘመናት የቆዩ ትጥቆችን በጉልበት ለማስፈታት መንግስት እያደረገ ነው ያለውን ተግባር ሀገርን ከውጭ ወራሪ ኃይልና ጥቃት ከመከላከል አንጻር ፓርቲያችን በብርቱ ይቃወመዋል ብሏል። በየጠረፉ አካባቢ የመከላከያ ሰራዊት በሌለበት ሁኔታ ድንበርን መጠበቅ ግዴታ እንዳለበት ሕዝቡ ማንም ሳይነግረው የሚያውቀው ሐቅ ነው ሲልም ይጠቁማል። የጋምቤላ ሕፃናት በደቡብ ሱዳን የሙርሌ ጎሳ ታጣቂዎች ታፍነው ሲወሰዱ የነዋሪው ትጥቅ አልባ መሆን የፈጠረው ክፍተት እንደሆነም ሊታመን ይገባል ሲል ምሳሌ አቅርበዋል። መለስካቸው ካቸዋ አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ